ዶክተር ዮናስ ብሩ የቀድሞ የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ የዓለም አቀፍ ፕሮፌሽናል ሎቢ እና ህዝብ ግንኙነት ብዙ ጉዳቶች እንዳደረሱ፣ በተቃራኒው ደግሞ ያንን የተጠቀሙ ወገኖች ከፍተኛ የዓለም አቀፍ ተጽዕኖዎችንም ሆነ ትሩፋቶችን እንዳገኙ በንጽጽር አቅርበዋል። አሁን በመንግስት በህዝብም ሆነ በባህር ማዶ በሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን ዘንድ ምን መደረግ አለበት የሚል እሳቢያ አለ። የእርስዎ ምክረ ሀሳብ ምንድን ነው? አንዱ ትልቁ ሀሳብ ወይንም ደግሞ እምነት ዳያስፖራው የኢትዮጵያን የኢንተርናሽናል ፐብሊክ ሪሌሽን ማኔጅን ማድረግ አይችልም። ገንዘብን መክፈል አይችልም። ባለፈው ጊዜ የጠቅላይ ሚኒስትሩ ዳያስፖራው ይስራው ያሉት ዳያስፖራው ሊቀበል የማይችለውን የተቀበለው፣ ምክንያቱም እስካሁን ድረስ አይተነዋል። በጣም በጣም የተወሰነ ነው ገንዘብ ማዋጣት የቻለው። ይሄ የዳያስፖራ ስራ አይደለም። ሲጀመር ራሱ የአንድ ሀገር የፐብሊክ ዲፕሎማሲ በኤምባሲዎች የሚሰራ በመንግስት ባጀት ተደርጎለት የሚደረግ ስራ ነው። እንዲህ አይነት ስራ ለዳያስፖራው፣ ለውጭ ነዋሪው ራሱ አሳልፎ መስጠት በጣም ትልቅ ስህተት ነው። ይሄ የመንግስት እኮ ፖሊሲ ነው። ይሄ እኮ የመንግስት አጀንዳ ነው። ይሄ እኮ የመንግስት ዲፕሎማቲክ ዲስኮርስ ነው። እንዴት ነው የዳያስፖራው ይህን የሚሰራ የሚችል? በእውቀት ደረጃ፣ በስትራቴጂ በማውጣት ደረጃ የኢትዮጵያ መንግስት ኃላፊነት ነው የኢትዮጵያ መንግስት ስራ ነው እና እኔ አሁንም ምለው ምንድን ነው፣ እንዲሁም ዳያስፖራው ትልቅ ጥፋት እያጠፋ ነው። ያ ትልቅ ጥፋት ምንድን ነው? መንግስት እናንተ አርጉ ሲሉ ማድረግ የማይችለውን እንሞክራለን እያሉ አንደኛ፣ ለመንግስት ከብር ሰጡ፣ ሽፋን ሆኑ መንግስት ማድረግ የነበረበትን ዴሬሊክሽን ኦፍ ዲዩቲ የምትለውን ወይንም ደግሞ ኃላፊነት መዘንጋት በለው መካድ መፍዳት በለው ማድረግ የማይችለው ነው ዳያስፖራ ባቸው። እኔ ዳያስፖራውን ይሁን የኢትዮጵያ ውስጥ ያለው ህዝብ ማድረግ ያለበት ምንድን ነው? ይሄ ኃላፊነት የመንግስት ነው። ከመንግስት ውጭ ማንም ሊቀበለው አይችልም። የሚያስፈልገውም ሪሶርስ በኢንተርናሽናል ደረጃ አምስት ሚሊዮን በዓመት ቢሆን ነው ኢትዮጵያን የሚያከላክል ያንን የአይነት ገንዘብ የለኝም ማለት በዛ ምክንያት እውነት ካልኩሌት አላደረግኩም። ሀንድረድስ ኦፍ ሚሊየንስ ነው፣ ኢትናት ቢሊየንስ ሉዝ ያደረግነው ነው ወይም ኮስ ነው። ይሄ ጦርነት እኮ ባለፈው ስምንት ወር ውስጥ ከተዋጉት ይልቅ ህወሓቶች ውጭን የተዋጉ ነው። ያም በማድረጋቸው ደግሞ የመጣው እዳ የከፈል ነው ክፍያ ቀላል አይደለም። ስለዚህ አምስት ሚሊዮን የለኝም የሚል መንግስት ዞሮ ዞሮ በመቶ ሚሊዮን ቢሊዮን የሚቆጠር ገንዘብ እያጠፋ ነው። እዚህ ላይ ህዝቡ ነው መጮህ ያለበት፣ እዚህ ላይ ህዝቡ ነው ካምፔ ማድረግ ያለበት። ውጭውም ያለው እሺ እኛ እናደርገዋለን ብሎ መቀበል ሳይሆን ይሄ የእናንተ ኃላፊነት ነው እኛ ልንሰራው አንችልም ማለት ያለበት። በተግባር አይተነዋል እኮ ይኸው ስምንት ወር ሆነ ዳያስፖራው ገንዘብ ሲያዋጣ ሲሞክር ምንድን ነው የምናየው? ያለ ነው አስር አርቲክል ወጥቶ ከሆነ አስሩም ኢትዮጵያን የሚያወግዝ ነው። አንድ ኢትዮጵያን የሚደግፋቸን አላ አሜሪካንም፣ የኢሮፓውያኖችን፣ የዩናይትድ ኔሽን መግለጫ በወጣ ቁጥር ማን ላይ ነው ያለው? የኢትዮጵያ መንግስት ላይ ነው። ስለዚህ ዳያስፖራው ሰርቶም ከሆነ ያሳየው ነገር የለም ባለፈው ስምንት ወር አስር ወር። ይሄንን ተገንዝቦ መንግስት ሀላፊነትን መውሰድ አለበት። ዳያስፖራውም ለመንግስት እኛ ይሄንን አንችልም፣ የእናንተ ስራ ነው። እኛ መደገፍ ነው የምንችለው። እኛ ያለ ቀዳዳ መሙላት ነው እንጂ የምንችለው የእናንተን ኃላፊነት መሸከም አንችልም ብሎ ያንን ነው መግፋት ያለበት። ለእኔ የዳያስፖራ ኃላፊነት ያ ነው። በተለያዩ የእርሶን አይነት ሀሳቤ በሚጋሩ በርካታ ኢትዮጵያውያን ዘንድ የሚነሳው አንድ ምክረ ሀሳብ ሆኖ በተለይም ኢትዮጵያ ውስጥ ወቅታዊ የሆነ አሁናዊ የሆነ የመረጃ ፍሰት በየዕለቱ በየጊዜው መሰጠት አለበት። በወታደራዊም ሆነ በመንግስት በኩል በውጭ ጉዳይም በሚመለከታቸው ባለድርሻ ወገኖች በኩል እለታዊ የሆነ የመረጃ ፍሰት ሊኖር ይገባል። ያ ክፍተት በመኖኖር ነው ለሰዎች ብጅታን እንዲያድርባቸው ወይም ለውዥንብር እንዲጋለጡ ያደረገው ከዛ ባሻገር ዓለም አቀፍ የሆነ ልክ እንደነ አልጀዚራ አይነት የቴሌቪዥን የሬዲዮ፣ እና የድረገጽ ጠንካራ የሆነ በመላው ዓለም ሊሰራጭ የሚችል ብዙሀን መገናኛ ለዛ በጀት በድቦ መንግስት ይህን ማድረግ አለበት ብለው የሚገፉ ሰዎች አሉ። ይሄስ አንድ አንድ አማራጭ ሊታይ ይችላል። በእርግጥ ወጪው ከአምስት ሚሊዮን በላይ በቢሊዮን የሚቆጠር ነው የሚሆነው አንድን የብዙሀን መገናኛ ድርጅት በዓለም አቀፍ ደረጃ ስርጭት ለማስደረግ ይህ ምን ያህል ከእውነታ ጋር የቀረበ ነው ይላሉ። በሀሳብ ደረጃ ስምን ያህል ጠቃሚ ነው። አንድ መንግስት እኮ እኔ ቅድም ለዛ ነው መጀመሪያ ላይ ያልኩት በሁለት ሺህ አስራ ስምንት ባልኩኝ ያልኩት እሱን ነው። ለአንድ ሀገር ከኢኮኖሚ ፖሊሲ ከፖለቲካም ፖሊሲ በላይ የኮሚኒኬሽን ኢንፍራስትራክቸር የምትለው ወይም ኤኮሲስተም የምትለው በእንግሊዝኛ በጣም ያስፈልጋል። ምክንያቱም የአንድ ሀገር ፖሊሲ ምን ጥሩ ቢሆን ለህዝብ ካልተብራራ፣ አንድ መንግስት ፖሊሲ ይሄ ነው ብሎ ፖሊሲን ካላብራራ፣ ችግር ሲገጥመው የገጠመኝ ችግር ይሄ ነው ብሎ ካላብራራ፣ ችግሬን ደግሞ በእንደዚህ ሁኔታ ወጠዋለሁ ብሎ ለህዝቡ ካላሳየ፣ ህዝቡ እንዲሳተፍ ካላደረገ፣ እንዴት ነው ፖሊሲ በተግባር ላይ የሚውለው? ትልቁ ጥፋት ምንድን ነው? አሁን እዚህ ሀገር የተመለከትክ እንደሆነ፣ በአሜሪካ የተመለከትክ እንደሆነ ዋይት ሃውስ ውስጥ ብቻ አምስት የኢንፎርሜሽን ዳይሬክተሮች አሉ። አሲስታንት ቱ ፕሬዚደንት ሶስቱ አሲስታንት ቱ ፕሬዚደንት ታይትል ያላቸው ናቸው። እነዚህ አምስቱ ከስራቸው ደግሞ ብዙ ስታፎች አሏቸው። ይሄ እንግዲህ ዋይት ሃውስ ውስጥ ብቻ ነው። ከዛ ውጭ እያንዳንዱ ሚኒስትሪ ወይም ሴክሬታሪ ትሉታል እዚህ የራሱ የሆነ እንደገና የኢንፎርሜሽን ኤኮሲስተም አለው። ከዛ ውጭ ፓርቲዎቹ ደግሞ ዴሞክራቲክ ፓርቲም ሪፐብሊካን ፓርቲም የራሱ የሆነ የኤኮሲስተም አለው። የኢንፎርሜሽን ኢንፎርሜሽን እኮ በጣም በጣም በጣም አስፈላጊ ነገር ነው። ከሁሉም በላይ የአንድ ሀገር መመሪያው እኮ ይሄ ነው። በሁለተኛ ደረጃ ይሄ እንግዲህ መሰረታዊ በሆነ ደረጃ አንድ መንግስት ካለ ኢንፎርሜሽን ኤኮሲስተም መነቃነቅም መስራትም አይችልም። አሁን የፕራይም ሚኒስትሩ ራዕያቸው፣ አስተሳሰባቸው፣ ስትራቴጂያቸው ሁሉ በጣም ጥሩ ነው። ግን ይሄ ስትራቴጂ ካለ ፐብሊክ ሪሌሽንስና ካለ ኮሚኒኬሽን ኮምፓስ የሌለው መርከብ እንደማለት ነው። ዝም ብሎ ከላይ የሚንሳፈፍ ነገር ነው የሚሆነው። ከላይ ወደ ታች ወደ ህዝቡ የሚያወርድበት ቻናል የለውም። አንዱ ትልቁ ችግር በዛ ደረጃ ነው። በሁለተኛ ደረጃ የተመለከት እንደሆነ እንደ ምሳሌ አሁን ለምሳሌ ምን ሆነ፣ የኢትዮጵያ የፌደራል ፎርሱ ከትግራይ ውስጥ ወጣ ለሁለት ቀን ራሳችን ራሳችን ይበጠበጥ የነበረው የሚመጣው ኢንፎርሜሽን ከቲፒኤልኤፍ ብቻ ነበራ። ኦኬ ቀድመን ያልነገርናችሁ ሴኩሪቲ ምክንያት ስለነበረ ነው ምናምን ተባለ እ ቀድመ ይንገሩን እንዴት ነው የቲፒኤልኤፍ ለሁለት ቀን ለአንድ ቀን ተኩል ብቻውን በሎካልም በኢንተርናሽናልም ኢንፎርሜሽኑን ሲጋልጥ በፈለገው መንገድ ሲጠመዝዝ ስ ሲያደርግ የሚሉት ነው የኢትዮጵያ መንግስት አልነበረም። ከዛ በኋላ ነው መጥተው የተናገሩት ጠቅላይ ሚኒስተሩ የተናገሩት ኢንቴሌቶች ማውራት ሲጀምሩ፣ ለምንድን ነው ያ ነገር ለኢትዮጵያ ህዝብ ያልተናገረው? ይሄ እኮ በሳይኮሎጂ ደረጃ ህዝቡን ያደርጠዋል። ለነሱ የሳይኮሎጂ አፕርሃንድ ይሰጣቸዋል። ደምስ ሰባቸው ነው። እኛ ማንበገር ህዝቦች ነን እንደዚህ ያደረግን የሚለው ለነሱ ተከታዮች ትልቅ የሞራልና የሳይኮሎጂ ውስጥ ይሰጣል። እኛ ደግሞ አንድ ጓደኛዬ ደውሎልኝ በጣም ከመናደዴ የተነሳ ከሎስ አንጀለስ ላስ ቬጋስ እየነዳሁ ነው ጅት ጭንቅላሴን ክሌር ለማድረግ አለ አራት ሰዓት እኩል መንገድ ማለት ነው ደርሶ መልስ ዘጠኝ ሰዓት ማለት ነው። ራሴን ታምሜ ታልጋ ላይ መነሳሳቃትን ያለ ሰው ነበር። ይሄ ምንድን ነው የሚያደርገው? በኢትዮጵያ መንግስት ድጋፍ የነበረውን ህዝብ ሳይኮሎጂውን እያደቀቀው ሲመጣ ድጋፉ እየቀነሰ ይመጣል። ይሄ ሊሆን የቻለው ምንድን ነው? የለም እኮ ሲስተም የለም። እንደዚህ አይነት ኢንፎርሜሽን በጊዜው ለህዝቡ የሚያቀርብ ህዝቡን እንደሚያጽናና፣ ለህዝቡ የሚያብራራ በሌለበት ቦታ ላይ ፕራይም ሚኒስተሩ ጊዜ ባላቸው ጊዜ መጥተው ከሁለት ቀን ከሶስት ቀን በኋላ ይናገራሉ። እንዲህ አይነት ስራ አንድ ሀገር በተለይ እንዲህ አይነት ራዕይ ያለው መሪ በቀላሉ ማየት ይቻላል። ይህ ነው ፕራይም ሚኒስትር አብይኔ ከሁለት ሺህ አስራ ስምንት ጀምሮ ቢያንስ ካለማጋነን ወደ አራት መቶ ምናምን ብሎጎች ጽርቶ ያለውን ምናልባት ከአራት መቶ ውስጥ እንደው ከሶስት መቶ ሰማንያ በላይ ድጋፍ ነው። በጣም ጠቃራ ድጋፍ፣ ራዕይ ያላቸው መሪ ናቸው። ስትራቴጂያቸው በጣም ሀገሪቷን በተለይ አሁን ከዚህ ከትግራይ ውጭ ትንሽ ያለውን ችግር በጣም በሰፊ መሰረታዊ በሆነ ሲስተሚክ በሆነ መንገድ እየቀረፉት ነው። አንድ ስህተት የፐብሊክ ሪሌሽን ስህተት ግን አገሪቷን እንደ ታይታኒክ እያሰመጣት ነው። ያ ነው እኔ በጣም ልረዳውን ማልችል ሊገባኝውን ማልችል የሆነው በእኔ ብቻ አይደለም። አሁን ለምሳሌ የኢትዮጵያ ኤምባሲና የኢትዮጵያ መንግስት ለአምስት መቶ የሚሆን በዙም ስብሰባ ጠፍተው ነበረ። ሁሉ ሰው የሚለው ነገር ናችሁ ነገር ናችሁ ለምን አትሰሙም ነው ውስጥም ያለ ሰው አፍሪካም ያለ ሰው፣ ዩሮፕም ያለ ሰው፣ አሜሪካም ያለ ሰው እና ይሄ በመጀመሪያ ደረጃ የኮሚኒኬሽን ሲስተም በኢንፍራስትራክቸር አገሪቱ ውስጥ አለመኖሩ በጣም የሚጎዳ ነው። ይሄ ጊዜ ይፈጃል። ያው መመስረት ያለበት ነገር ነው ግን ደግሞ ለአሁን ቀንና ሰዓት እንኳን የማይሰጠን በጣም አስቸኳዩ ነገር በአሁኑ ጊዜ በኢንተርናሽናል ፐብሊክ ሪሌሽንስ ላይ በኢንተርናሽናል ፐብሊክ ዲፕሎማሲ ላይ የመጣብንን ችግር መንግስት ዛሬ ነገ ሳይል መፍታት ያለበት ይመስለኛል። እዛ ላይ ነው እንዶ መረባረብ ያለበት መንግስት፣ ህዝቡም ደግሞ ግፊት መፍጠር ያለበት ካምፔን ማድረግ ያለበት ሰልፍ መውጣት ያስፈልግ ሰልፍ መውጣት ያለበት መንግስት ይሄን ነገር እስከሚያረም ድረስ። በኢትዮጵያ መንግስት በኩል በተለይ ከሎቢና ከህዝብ ግንኙነት ስራዎች አኳያ በየትኞቹን አገሮች ነው በተለይ ሊያተኩርባቸው እና በየዕለቱ ያለውን የፖሊሲዎቹንም ሆነ የወደፊት እቅዶቹን እንደዚሁም ወቅታዊ ሁኔታዎችን ለማስገንዘብ ጥረት ሊያደርግ የሚገባው ይላሉ። ለምዕራቡን የተመለከት እንደሆነ ሶስት ናቸው የሚሰሩ ሴንተር ኦፍ ግራቪቲ የምትላቸው አንደኛው አሜሪካ ነው፣ በተለይ አሜሪካ ነው። ሁለተኛ እንግሊዝ ነው፣ ሶስተኛ ዩሮፒያን ዩኒየን ነው። ዋሽንግተን፣ ለንደን፣ ብራሰልስ ነው ብዙ ነገር የሚጠነስሰው። ብዙ ደግሞ በኢትዮጵያ ላይ የሚጻፉትም ነገሮች ምንጫቸው መሰረታቸው ከእንግሊዝ ወይንም እዚህ ሀገር ነው። እዛ ላይ ትልቅ ስራ መሰራት አለበት። ደግሞም አመቺ የሆነ እኛን ሊደግፍ የሚችል የእኛን ናሬቲቭ የሚቀበል ኤንቫይሮንመንት ወይንም ደግሞ ሁኔታ ነው ያለው። ችግሩ እነሱ ሀሳብ ነው የሚቀርበው፣ የእነሱ ትርክት ነው የሚቀርበው። እኛ የለንም፣ ጨዋታም ውስጡ የለንም፣ ሜዳውም ውስጡ የለንም። ዲያስፖራውም የሚያስፈልገውን ያህል ገንዘብ ቀጥሮ በጣም ጠንካራ ሎቢስት መቅጠር አልቻለም። አንዳንድ ጊዜ ነው ለአንድ ወር ለሁለት ወር የሚደረጉ ሙከራዎች አሉ። እንደዛ ሀገር አይተዳደርም። በናይል ላይ የመጣን እንደሆነ አፍሪካኖቹን የማስተባበር እንደነዚህ አይነት ነገሮችም ራሳቸው ትልቅ ስራ ያስፈልጋቸዋል። የአፍሪካን ሀገሮችን ማስተባበር በተለይ በናይል ላይ የአፍሪካኖችን ማስተባበር በጣም በጣም አስቸኳይ ስራ ፈርስት ፕራሪቲ የሆነ መካሄድ ያለበት ነው። ዶክተር ዮናስ ብሩ የቀድሞ የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ ስለ ቃለ ምልልሱ እናመሰግናለን። እሺ፣ በጣም አመሰግናለሁ።